ኢትዮጵያ ውስጥ እየተፈጠሩ ያሉ ቅሬታዎችና ተቃውሞዎች ዋነኛ መነሻቸው ኢህአዴግና አጋሮቹ መቶ በመቶ ያሸነፉበት የሁለት ሺ ሰባቱ ምርጫ ውጤት ነው ይላሉ ፕሮፌሰር በየነ ጴጥሮስ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑትን ፕሮፌሰር በየነ ጴጥሮስን በሀገሪቱ ወቅታዊ ሁኔታ ያነጋግራቸው እስክንድር ፍሬው ነው። የቅሬታዎቹ ሁሉ መነሻ የሁለት ሺ ሰባቱ ምርጫ ውጤት ነው የሚለው የፓርቲያቸው አቋምም እንደሆነ ካብራሩበት ይጀምራሉ ፕሮፌሰር በየነ የመድረክም የኢትዮጵያ ሶሻል ዴሞክራሲ ፓርቲም ድምዳሜያችን ይሄ ነው። ሕዝቡ እኮ በዚህ በ2007 ምርጫ በነቅስ ወጥቶ መርጦናል። እኔ በደቡብ ትኩረት ሰጥቼ ተንቀሳቅሽ ያለው ዶክተር መረራና ሌሎቹም በኦሮሚያ ውስጥ፣ በትግራይ ውስጥ ደግሞ አረና፣ ያ እንቅስቃሴ ያ ሁሉ ጉጉት አንድ አይነት ሰላማዊ ለውጥ እናመጣለን ብሎ የወጣው ሕዝብ ጨርሶ ልፋት ሁሉ ዜሮ ነው ብለው ድምጽ ሰጠው፣ ወረቀቶቹ ተቃጥለው ሽንት ቤት ተወርውረው ይህንን የህዝብ መብት የገፈፈ ስርዓት በእጅጉ አስቆጥቷል። ህዝቡን ምሬት ነው የትን ብንድ ምሬት ነው። እና የዚህ ነጸብራቅ ነው። ትንሽ እንትን እኮ ምክንያት ነች እኮ የምታስፈልገው ብሶት በከፍተኛ ደረጃ በላይነት በያዘበት ሁኔታ ኢህአዴግ በራሱ በሰራው እንትን አንደኛ፣ ይህንን የማስመሰል ነገሩን ቢተውውና ህዝቡም እኛም አውቀን ጊዜ ብንጠብቅ ማስመሰሉ ምንድ ነው? የኛ ዴሞክራቲክ ነው ምናምን የሚሉት ነገር አለ። ጨርሶ የሞኝ ንግግር ነገሩን ለሚያቅሰው በጣም በጣም ለትዝብት የሚዳርጋቸው ይህንን የኛ ዴሞክራሲያዊ ነው ብቻ ነው ምናምን የሚሉትን ቀልድ ቢተውውና ልካም ለመኮረጅ የሚሞክሩትን የቻይናው የኮሚኒስት አስተዳደሩን የበላይነት አውጀው ኦኬ፣ በተግባርም ለመፈጸም የሞክሩት እሱ ነው። ግን ባያጭበርብሩን፣ ይሄ ማጭበርበሩ ነው፣ ማስመሰሉ ነው። በገደምም አሁን ትናንትና ንግግር አድርጓል ጠቅላይ ሚኒስትሩ። የኛ አቤታዊ ዲሞክራሲ ነው ወር ዴቨሎፕመንታል ስቴት የሚባለው ልማታው መንግስት የሚባለው ከሩቅ ምስራቅ ከተደረጉት እንቅስቃሴዎች የተለየ ነው። ምክንያቱም የኛ ዲሞክራሲ ያለበት የሚባል እንዲህ አይነት ግንዛቤ የጠፋ ንግግር አንድ ምሁር ሲናገሩ ሰማው ሄሎ በቀር እንደ ምሁር ነው ናቸው ጠቅላይ ሚኒስትሩ። ይሄ በጣም በእውነቱ ለትልቅ ለትልቅ ትዝብት የሚዳርግ ዝም ብሎ ምርጫ ተብሎ ስንትና መቶ ሚሊዮን እያባከኑ ወረቀት ነው እያሳተሙ እኔን ድራማ ስለሰሩ ይሄ ምን ዲሞክራሲያዊ ይዘት ኮንተንት የለው። እና ይሄ ህዝቡን ያስቆጣው ደግሞ ይሄ ነው። እኛ ገር ቤት ስንሄድ ሽማግሌዎቹም አዋቂውም ሁሉ ለምንድን ነው ከነዚህ ጋር ብስ አንድ በአካሄዱ ስነ ስርዓት ላይ ሳትስማሙ ምርጫ ውስጥ የምትገቡት እና እንዴ ያ ነገር ለምንድን ነው የምትከትቱ ነው ነው እኮ በኢትዮጵያ ጉዳይ መቼም ተስፋ አንቆርጥም። የምንችለውን ሁሉ እንግዲህ መጥቶ ፍለጋ ላይ መጥጋት እንዳለብን ነው እምነት ተስፋን ቁርጥም የምንችለውን ያህል መፍትሄ ፍለጋ ላይ መትጋት አለብን ብለዋል። ነገር ግን ተቃዋሚዎች በዚህ አሁን አስቸጋሪ በምትሉት ወቅት እንኳን ተቀራርባችሁ ስትሰሩ አልታይም። ቢያንስ አሁን ያለው ሁኔታ በተቃዋሚዎች መካከል ያለውን ግንብ ለመስበር እንኳን በቂ ምክንያት ሆኖ እንዴት አልተገኝም ብለው የሚታችሁ ሰዎች አሉ። እንግዲህ ሀገር ውስጥ ከምንቀሳቀሱ ፖለቲካውን አውቀው ከምንቀሳቀሱ ማለት ነው። የ የቢሶት አደረጃጀት ነው። ፖለቲካ ፓርቲ የሚቋቋማል የሚቋቋማል የቢሶት የወለደው ነው እኮ። አሳሰብ፣ እምነት፣ ርዕዮተ ዓለም፣ ፖለቲካ መስመር የወለዳቸው አይደሉም። ሁሉም ተነስቶ ምንድን ነው ሊብራሊዝም፣ ነጻ ገበያ ኢኮኖሚ፣ ይሄ በቃ አለቀ። ከዚህች አልፎ መሄድ ምንም ትንተና ማድረግ የማይችል ስብስብ ነው እኮ ሀገሪቷ በፖለቲካ ፓርቲነት የተጨናነቀችው እዚህ ከዚህ ስብስብ ብዙም ነገር ነው። ቅድም የምትለውን መሰባሰብ የምለውን ለማድረግ አስቸጋሪ ነው። ምክንያቱም ጉዳዩ ስናወራም። መግባባት መደማመጥም አይቻልም። ቅድም ፓርላማው መቶ በመቶ መያዙ ነው አንዱ አሁን ለተፈጠረው ችግር እንዲያውም ማንኛው ብለዋል እና ለወጡ ቅሬታዎች ምክንያቱ ብለውኛል። አሁን ግን እየተደረገ ባለው ድርድር በ16 ፓርቲዎች መካከል ገዢ በገዢ ፓርቲ ና በ16 ሀገር አቀፍ ፓርቲዎች መካከል እየተካሄደ ባለው ድርድር የኢትዮጵያ የምርጫ ስርዓት እንደሚቀየር ከስምምነት ላይ ተደርሷል። ቅይጥ ትይዩ ወደ ሚል የምርጫ ስርዓት እንደሚቀየር 80 ከመቶ ወንበሮች በአብላጫ የምርጫ ስርዓት እንደሚያዙ አሁን ባለው ማለት ነው። 20 ከመቶ ግን ፓርቲዎች በሚያገኙት መራጭ መጠን የሚከፋፈሏቸው እንደሚሆኑ የኢትዮጵያ የፓርላማ መቀመጫዎችም 547 ከፍ እንደሚሉ ነው ና የተገለጸውና፣ ምንድነው የእርስዎ አስተያየት በዚህ ላይ? ይሄ ዝም ብሎ ምንድነው ዝግ ነው። ዴዴንድ እንደ እንደሚሉት ኢህአዴጎች አመጣም ያሳዝ ነው። በህግ እኮ ሊደነገጉ ነው። 80 ከመቶ እኛ ነን ጨምድደን የምንይዘው ልል እኮ ነው ሌላ ምንም እንትን የለውም። 80 በመቶ መያዝና መቶ በመቶ መያዝ መካከል ብዙ ልዩነት ነው። ተቃዋሚዎቹም ግን በአብላጫ ድምጽ ካሸነፉ ከ80 ከመቶም ያው ድምጽ ማግኘት ይችላሉ ነው ሐሳቡ። እኛ እንደ ሐሳብ ያቀረብ ነው ይሄ ፕሮፖርሽናል ሪፕረዘንቴሽን ኦኬ፣ ተመጣጣኝ ውክልና የምርጫ ስርዓታችን ይሁን ነው እንጂ ያለ ነው መቶ በመቶ ማለት ነው። አዎ መቶ በመቶ ይሁን ይሄ ነው እኛ ጥያቄ እንትን እስናስተጋባ ይኖር ነው መሆን ያለበት ኮንሱላቱ የሁለት አይነት ምንድነው፣ ቅይጥ ይዩ ምናምን እንደሚባለው ለምንድን ነው እዚያ ሁሉ በተካራ ውስጥ የሚገባው? ይሄ እኮ የበላይነት አጀንዳ እኮ ነው፣ ዶሚኔሽን አጀንዳ። እሱን ከአሁኑ ከመነሻው ሰንቆ መንቀሳቀስ የሚፈልግ እዚህን ፓርቲ እንግዲህ ምንድነው አምቢሽን ወይም እሱን ቋጥሮ የያዘውን አላማ ተመልከት። ይሄ ራሱ አንደኛ ገና ከጅምሩ የተበላ አቁብ ነው። ምንም እንትን የማይሰጥ ምክንያቱም እነሱ ውጭ ሀ ቅጥ ቅየጥ ምን ስለተባለች፣ የምርጫ ስርዓቱ ላይ ምንድ ነው አተገባበሩ፣ ምርጫ አፈጻጸሙ ላይ ችግር እስካለ ድረስ ያንን ሙሉንም ይወስዳሉ። ምን ይከለክላቸዋል? ኦኬ፣ አይዋ ቅየጥነች ስለተባለች ያንን ዝም ብሎ ምቶ የለም። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር እንደዚሁም የመድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ በጣም አመሰግናለሁ ስለ ጊዜው በአሜሪካ ድምፅ ሬዲዮ አድማጮች ስም። እሺ፣ ለሰጣችሁን እድል እኔም በጣም አመሰግናለሁ።